የኢትዮጵያው ፌዴራል አቃቤ ሕግ 33 ሰዎችን በሀገር ውስጥ የኦሮሞ ነጻነት ግንባርን የኦነግን ድርጅታዊ ህዋስ በመመስረት በመምራትና አባላት በመሆን የሽብር ወንጀል ፈጽመዋል ሲል በፌዴራል ከፍተኛው ፍርድ ቤት አስራ ዘጠነኛ ወንጀል ችሎት ክስ መስርቶባቸዋል። ፍርድ ቤቱም ተከሳሾቹ መልስ እንዲሰጡ በማለት ተለዋጭ ቀጠሮ ሰጥቶ ተነስቷል። መለስካቸው አምሀ ዝርዝሩ ልኳል እና ሀብታሙ ሚልኬሳ በሚል የክስ መዝገብ አቃቤ ህግ የመሠረተው ክስ እንደሚዘረዝረው ተከሳሾቹ የህብረተሰቡን ደህንነት አደጋ ላይ በመጣል ሕይወትን በማጥፋትና ንብረት በማውደም በመንግሥት ላይ ተጽዕኖ በመፍጠር ፖለቲካዊ ሥልጣን ለመያዝ የሚንቀሳቀሰውና በሀገሪቱ ፓርላማ በአሸባሪነት በተፈረጀው የኦሮሞ ነጻነት ግንባር አባል በመሆን በሀገር ውስጥ የዚህ አሸባሪ ነው ያለውን የሆነ ግን ድርጅታዊ ህዋስ ቄሮ ብልሱማ በሚል ስያሜ የወጣቶች ክንፍ አደራጅተዋል ይላል። ተከሳሾቹ ይህን ሲያደርጉም የማርያም ጸበል ዕድር በሚል ሽፋን መሆኑንም ያብራራል። በተለይም አንደኛና ሁለተኛ ተከሳሾችን ማለትም አቶ ሀብታሙ ሚልኬሳንና ረዳት ሳጅን ጫላ ፈቃዱን በኦነግ ሽብር ድርጅት ውስጥ አባል በመሆኑና በሀገር ውስጥ የሽብር ድርጅት ሴል ወይም ሕዋስ ቄሮ ብልሱማ በሚል መጠሪያ በማደራጀት በአመራርና በውሳኔ ሰጪነት ተሳትፈዋል ሲል ከሷቸዋል። የቀሩትን ሰላሳ አንድ ተከሳሾች ደግሞ አባል በመሆን ተሳትፎ ክስ የተመሠረተባቸው መሆኑን የክሱ ማመልከቻ ይዘረዝራል። ፍርድ ቤቱ ክሱን ለተከሳሾቹ በንባብ አሰምቶ እንዳበቃ መልስ እንዲሰጡ ጠይቋቸዋል። ተከሳሾቹም በጠበቃቸው አማካይነት መልስ ለመስጠት ተለዋጭ ቀጠሮ ጠይቀዋል። ፍርድ ቤቱ መርሳቸውን አዘጋጅተው እንዲመጡ ለግንቦት 24 ቀን 2008 ዓ.ም ተመረጥ ቀጥሯቸዋል። 33ቱ ተከሳሾች የመንግሥት ሠራተኞች፣ የፖሊስ አባላትና በግል ሥራ የሚተዳደሩ እንደሆኑ የክስ ማመልከቻው ይናገራል። አብዛኞቹ የአዲስ አበባ ከተማ የቦሌ ክፍለ ከተማና አካባቢው እንዲሁም የሰበታ ከተማ ነዋሪዎች እንደሆኑም ከዚሁ የክስ ማመልከቻ መረዳት ይቻላል። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ